ከማህበረሰብ ለማህበረሰብ የአየር ንብረት ለውጥ በመላው ዓለም ጉዳቱ ጉልህ አሳሳቢነቱ ብርቱ የመሆኑ ጉዳይ ሉላዊ አጀንዳ ከሆነ በአሰርት የሚቆጠሩ ዓመታት የዘመን ቀመሮች አልፈዋል። የተባበሩት መንግስታት መቶ ዘጠና ሰባት አባል ሀገራቱን አቅፎና የአውሮፓ ህብረትን አክሎ የአየር ንብረት ለውጥ ኮንፈረንስ ዋነኛ አጀንዳ ሆኖ እንዲካሄድና የዓለምን የሙቀት መጠን በቅድመ ኢንዱስትሪ ደረጃ ከሁለት ዲግሪ ሴንቲግሬድ በታች ለመቀነስና ንረቱንም አንድ ነጥብ አምስት ዲግሪ ሴንቲግሬድ ላይ ገድቦ ለማቆየት ከዲስ ከዲሴምበር 12 2015 እስከ ኖቬምበር 4 2016 በታደመበት ኮንፈረንሱ ይሁንታን ቸሯል። ለተግባራዊነቱ አጋዥነትም አያሌ ሳይንሳዊ ጥናታዊ ግኝቶች ለህትመትና ለመድረክ በቅተዋል። ምክረ ሐሳቦቻቸው ለዓለም መሪዎችና ባለድርሻ አካላት ተጋርተዋል። የአቋም መግለጫዎችም ወጥተዋል። ያም ብቻ ሳይሆን አያሌ ቃል ኪዳኖች ተገብተዋል። ውጤቶቻቸው ጥቂት ግብራዊ እርምጃዎችንም አስቆጥሯል። ተስፋዎችን እንደ ጫሩ ሁሉ ጨለምተኛ አታያዮችንም አስከትለዋል። በዙር በየሀገራቱ የሚዳረሰውን የአየር ንብረት ለውጥ ጉባኤም አውስትራሊያ ከ2025ቱ የብራዚሉ ጉባኤ ተከትላ በ2026 የ31ኛው ኮንፈረንስ አስተናጋጅ ሀገር ትሆናለች። ከተሞቿ ሲድኒ፣ አድላይድና የወይዘሮ ሰብለወርቅ ታደሰ መኖሪያ ከተማይቱ ብሪስበን ጉባኤውን ለማስተናገድ ፈቃደኝነታቸውን ከወዲሁ ገልጠዋል። ወይዘሮ ሰብለወርቅ አስተባባሪ የሆኑበትና የአምስት ቢሊዮን ዶላርስ መዋለ ፍሰትን ከአውስትሬልያ ፌዴራል ገቨርንመንት የጠየቀው ሬኒው አውስትሬልያ ፎር ኦል ድርጅትም ድምፁ ጎልቶ የሚሰማው በዚሁ ዘርፍ ነው። ፖሊሲ ቀርጿል። አጀንዳውን ለፓርላማ ገፍቷል። መነሻችን ግና ከትልምና ግቦቹ ነው። ወይዘሮ ሰብለ ወርቅ እንዲህ ያስረዳሉ። እሺ፣ ከሳሆን አመሰግናለሁ ስለሰጥህ እድል። የሬኒ አውስትራሊያ ፎር ኦል ኔሽን ዋይድ ወይም ደግሞ ሀገር አቀፍ የሆነ እንቅስቃሴ እና የፖሊሲ ዳይሬክሽንን በዋናነት ሪነብል ኢነርጂን በተመለከተ፣ እንዲሁም ወርክ ፎርስ በተመለከተ በአጠቃላይ የአየር መዛባትን ተከትሎ የሚመጡ ችግሮችን መልስ ለመስጠት ከዛም ባሻገር ግን ወደፊት ፊቸር ወደፊቱ አውስትራሊያ ንጹህ የሆነ የኢነርጂ ወይም ደግሞ የሀይል አቅርቦት ማግኘት የሚችልበትን የፖሊሲ አቅጣጫዎች ማሳየት ነው። በዋናነት በዛም ደግሞ ሁሉም ሰው እንደምናውቀው በዚህ በአየር ንብረት መዛባት ተከትሎ በሚመጡ ፈጥሮ አደጋዎች እንደምናውቀው አውስትራሊያ ላይ ዋና የትኛውን ከተማና ሴት ውስጥ ብንሆን ምን የሚያጋጥሙ ናቸው። በአየር ንብረት መዛባት የተነሳ በዋናነት የአየር መዛባት ደግሞ ትልቁ ምንጭ የካርቦን ወይም ደግሞ ጤናማ ያልሆኑ የኢነርጂ ምንጮች ናቸው። እንደ ጋዝ እንደ ኮል የመሳሰሉት የአየር ንብረት መዛባት ዋና ምክንያት ሆኗል ማለት ነው። ስለዚህ ሬኒ አውስትራሊያ የተወለደው ወይም ከረጅም ጊዜ ጀምሮ የኤንቫይሮንመንታል ሙቭመንት የአየር ንብረትን በተመለከተ በተፈጥሮ ላይ ሲሰሩ የነበሩ የተለያዩ ድርጅቶች አሉ፣ እንዲሁም የማህበረሰብ ክፍሎች ሶሻል ኦርጋናይዜሽኖች፣ ኮሚኒቲዎች እንዲሁም ደግሞ በዋናነት የአውስትራሊያን ትሬድ ዩኒዮን በዚህ ውስጥ አለበት እና ሌሎችም ዩኒዮኖች ቸርቾችንም ጨምሮ ያቀፈ አለም አቀፍ ድርጅት ከሀምሳ በላይ እንግዲህ ዝርዝር አልገልጸውም። አድማጮቻችንን ሪኒ አውስትራሊያ ፎረም የሚል ፔጅ አለ፣ እዛ ላይ ሄደው ማየት ይችላሉ። ግን በጣም ትልልቅ ድርጅቶች ኢንቮልቭ ያደረጉበት ስብስብ ነው ማለት ነው። ስለዚህ የእኛም እንደ ኩዊንስላንድ ኮሚኒቲ ያለ አንዱ ሜምበር ነው የዚህ የሪኒ አውስትራሊያ ማለት ነው። በአሁን ወቅት እንዳነሱት በተለይም የአየር ንብረት ለውጥ በየትኛውም ዓለም ላይ አሳሳቢ ነው፣ አደጉም ባላደጉም ሀገሮች። ከዚህ አኳያ አንደኛው መፍትሄ ተደርጎ የሚታየው ታዳሽ ኃይል ነው፣ ቅድም እንደጠቀሱትና ይህ ታዳሽ ኃይል በተለይም ደግሞ ዘውጌ ማህበረሰብ ውስጥ ላሉት የህብረተሰብ አካላት ኢትዮጵያውያንን ጨምሮ ለየት ባለ መልኩ ጠቀሜታው ምን ይሆናል? ያንን በዛ ውስጥ ቢሳተፉ ምን እድሎችን ሊያገኙ ይችላሉ? እንደ ግለሰብም ሆነ እንደ ቤተሰብ ወይም ደግሞ በማህበረሰብ ደረጃ ከፍም ሲል እንደ ዜጋ ከርታ እነሱን ጥያቄዎች ከመመለስ በፊት አን ማወቅ ያለብን የአየር መዛባትን ተከትሎ በሚመጡ አደጋዎች ማንኛውም እዚህ አውስትራሊያ ውስጥም በአጠቃላይም በዓለም አቀፍ ደረጃ ሊሆን ይችላል። ግን ለዚህ ውይይታችን እዚህ አውስትራሊያ ውስጥ ያለ ማህበረሰብ ከማልቲካልቸራል ወይም ደግሞ ከተለያየ ቅድም እንዳልከው ከዘውጌ ማህበረሰብ የመጣም ይሆን እዚህም ነባር የሆነው ሀብታሙም ድሃውም ፈርስት ኔሽን የምንለው የአቦርጅናል ኮሚኒቲ ማንኛችንም በየአካባቢያችን በሚደርሰው ተፈጥሮም ባልተንከባከበናት ቁጥር ተፈጥሮ በኛ ላይ ታምጻለች እና በዚህም ሰዓት ሊሆን ይችላል። ጎርፍ፣ የባህር ሙቀት መጨመር በራሱ የሚፈጥራቸው የተለያዩ የአየር መዛባቶች አሉ እና ያ ዛ አየር መዛባት ሁላችንም ተጠቂዎች ነን። ሁላችንም ተጠቂ ከሆንን ምናልባት አየር መዛባት ኮንትሪቢዩት ያደረግነው የተለያየ መጠን ሊሆን ይችላል ነገር ግን አደጋው ሲመጣ ግን ወይም ክራይሲሱ ሲመጣ ግን ሁላችንም ተጎጆች ነን። ስለዚህ በክራይሲሱ ተጎጂ ከሆንን በሚደረገው ይህን ክራይሲስ ለመታደግ ወይም ለማስቆም በሚደረገው የሪኒብል ኢነርጂ ወይም ደግሞ ታዳሽ ኃይልን ማዕከል ያደረገ የፖሊሲ ለውጦች ሲመጡ የዛም ተጠቃሚ መሆን አለበት ሁሉም ማህበረሰብ። ማንም ሰው ወደኋላ መቅረት የለበትም። ለምሳሌ አሁን በነዚህ ዋና ፒላሮቹ የዚህ ዋና መሰረታዊ የፖሊሲ ዳይሬክሽኑ በዚህ በሬኒ አውስትራሊያ ውስጥ አንደኛ፣ እያንዳንዱ ቤት ቺፕ የሆነ እርካሽ የሆነ ቀጣይነት ያለው ከፀሐይና ከንፋስ እንዲሁም ከሌሎች ጤናማ ከሆኑ ኤነርጂ ምንጮች የሚመጡትን እንዲያገኝ ማድረግ ነው። ለምሳሌ ሶላር ፓወር ሊሆን ይችላል። እያንዳንዱ ቤት ማግኘት የሚችልበትን እንዲሁም ደግሞ እያንዳንዱ ማህበረሰብ በአውስትራሊያ ውስጥ እስከኖረ ድረስ ቤቱ ኤሌክትሪክሲቲ የምንጠቀምባቸው ማቴሪያሎች ኤነርጂ ኤፊሽንት የምንላቸው ወይም ወቅቱን ታዳሽ ኃይልን ማዕከል ያደረገ እንዲሆን። በዛ ላይ ደግሞ አደጋው እንደምናውቀው መምጣቱ አይቀርም። ሲመጣ ደግሞ ሀብታሙ ሀብታሙና ገንዘብ ያለው ኢንሹራንስ ያለው ብቻ ሳይሆን ሁሉንም ሰው ማዕከል ያደረገ የምዝ ዝግጁነት መኖር አለበት። ለዛ ዝግጁነት ደግሞ በቂ የሆነ ሪሶርስ እና ኤጁኬሽን መደረግ አለበት ለሁሉም ማህበረሰብ። በዋናነት እንደምናውቀው ይሄ ሎ ሶሺዮ ኢኮኖሚካል የምንላቸው ወይም የደሃው ማህበረሰብ ወይም አዲስ መጪው የሆነ ማህበረሰብ ክፍል ገና ህይወቱን እዚች ሀገር ላይ እየሰራም ያለ ሰው በሚመጣው አደጋ በጣም የሚጠቃው እሱ ነው። ያንን ማዕከል ያደረገ የእሱን ተጠቃሚነት ይዚ መልቲካልቹራል ኮሚኒቲውን ተጠቃሚነት ማዕከል ያደረገ እንዲሁም በካንትሪ ሳይድ ያሉ ወ ደግሞ በተለይ እንደ አብሮጅናል ማህበረሰብ በጣም ሪሞት የሆኑ ቦታዎች ላይ የሚኖሩ ሰዎችን እነሱን ሁሉ የሚመጣው አደጋ ዝግጁ የሚያደርጋቸውን ሪሶርስ በቂ የሆነ አሎኬሽን ከፌደራሉ እንዲሆን ማድረግ ነው። ሌላው ደግሞ የሚመጣው አሁን ይሄ እንዳልነው አውስትራሊያ ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ አዲስ ታዳሽ ኃይል ማዕከል ያደረገ ስራዎች ናቸው የሚመጡት። ለምሳሌ እንደ ኤሌክትሪሽያን ሶላር የሚገጥሙ ሰዎች ሊሆን ይችላሉ ያንን ለዛ ብቁ የሚሆኑ ሰራተኞች ያስፈልጋሉ። እነዚያ ሰራተኞች ግን ዌልዝ ላላቸው ኢንፎርሜሽኑ ላላቸው ብቻ ሰዎች እንዳይተው ሁሉንም ማዕከል ያደረገ ይሄንን እድል መጠቀም እንድችል። ይሄ እንግዲህ የሪኒዮ አውስትራሊያ ፖሊሲ በዋናነት በጀኔሬሽን አንድ የሚሆን አውስትራሊያ እንደዚህ አይነት ትልቅ ሜጀር የሆነ ቦልድ የሆነ ፖሊሲ አቅጣጫ የያዘችው በተለይ ከሁለተኛው ዓለም ጦርነት በኋላ ብዙ ኢንዱስትሪዎች እና ማህበረሰብ ክፍሉን ማዕከል ያደረገ ትልቅ ኢንቨስትመንት በመደረጉ አውስትራሊያ አሁን ያለችበት ደረጃ ላይ መድረስ ተችሏል። አሁንም ይሄንን ትራንዚሽን ስናደርግ እያንዳንዱ ማንም ወደኋላ መቅረት የለበትም። ደሃም ሆነ ቋንቋ መናገር ቻለም አልቻለም ሁሉም የማህበረሰብ ክፍሉ የክራይሲሱ ተጠቂ እንደሆነ ሁሉ የዚህም የበታዳሽ ኃይል የሚመጡ የስራ እድሎችንም ዝግጁነትንም፣ እና ቤቱንም ጭምር ለዚህ ማዕከል ያደረገ እንዲሆን መሆን አለበት የሚል የፖሊሲ አቅጣጫ ነው ማለት ነው። ይሄንኑ በተመለከተ ስለ ፖሊሲ ከነሱ አልቀረ ሰሞኑን ካምብራ በአውስትራሊያ ዋ ፌደራል ገቨርንመንቱ ምክር ቤት ሰሚ ኮሚቴ ቀርባችሁ እንደ እንደዚሁ እርሶም ታክለውበት የፖሊሲ አጀንዳ ገፍታችሁ ነበር። በመንግስት በኩል ተገብራዊ እርምጃዎችን እንዲወስድ ምን አይነት ፖሊሲዎቹን ያቀረባችሁት? ፖሊሲዎቹስ ማዕከል ያደረገው እነማንን ነው? ግብረ ምላሹስ ምን ነበር? ይሄ የመጀመሪያ ጉዟችን አልነበረም። የመጀመሪያው ጉዞ የነበረን ከተለያዩ የሚኒስትሪያል መስሪያ ቤቶች እና የፓርላማ ሪፕሬዘንታቶች ጋር በመገናኘት ነጎሸት እያደረግን ያለ ነው። እንዳልኩ ይሄ በጣም ብዙ ቢሊዮን ዶላር ኢንቨስትመንት አስ ጥያቄ ነው። አውስትራሊያ መንግስት አሁን ያለው መንግስት ቦልድ የሆነ ወይም ትልልቅ ውሳኔዎችን የሚወስን የሚጠይቅ ነገር ነው። አፕሪል ላይ ነበረን ውይይት ባለፈው ማስተዋወቅ ነበር። አሁን ግን ጥያቄያችን ፋይቭ ቢሊዮን ዶላር ኢንቨስት እንዲያደርግ ነው በሚቀጥለው የባጀት አመት ማለት ነው። ወደዛ ብዙ ከመሄድ በፊት ለምሳሌ በዋናነት አራቱ ፒላሮች ምንድን ናቸው የዚህ የፖሊሲ ዳይሬክሽን ካልን? አንደኛው እያንዳንዱ ቤትና ስራ ቤት ወይም የምኖርበት አካባቢ በታዳሽ ኃይል ኢነርጂ እንዲያገኝ ማድረግ ነው። ያ ማለት ሶላር፣ እያንዳንዱ ማህበረሰብ አሁን ባለን ስንመለከት ከሶስት ሚሊዮን በላይ ህዝብ አይደለም ይሄንን አክሰስ ያደረገው። ከቀሪውን ማህበረሰብ ማዕከል ያደረገ ለምሳሌ የሶላር ሁሉም ቤቶች ኤነርጂያቸውን ከሶላር እንዲያገኙ ማድረግ ነው። እንደገና አፕግሬድ እንዲያደርጉ ማድረግ ነው። የቤት ውስጥ እቃዎቻቸው ለዚህ የሚመጥን የኤነርጂ ኤፊሽንሲ ወይም ደግሞ ኤነርጂን መቆጠብ የሚችሉ ኃይልን የኤሌክትሪክ ኃይልን መቀነስ የሚችሉ ወይም መቆጠብ የሚችሉ ፍሪጅ ሊሆን ይችላል፣ የኤርኮን ሊሆን ይችላል። የተለያዩ እንትኖችን ማግኘትን የሚችሉ የሚከፍሉበት እንዲያደርግ ነው። ሌላኛው ትልቁ ሜጀር ደግሞ ኢንቨስትመንት ይህንን ለመስራትና ና ለምሳሌ ኤሌክትሮኒክ ሻኖች ያስፈልጋሉ፣ ባለሙያዎች ያስፈልጋሉ እና እነዛን ባለሙያዎች ማዘጋጀት ነው። ለምሳሌ ይህን በማድረጉ እያንዳንዱ ቤተሰብ አሁን ባለ ነው ኦነር ብቻ የቤት ባለቤቶች ብቻ ሳይሆኑ በሶሻል ሀውሲንግ ወይም በመንግስት ቤት ውስጥ የሚኖሩ ወይም ደግሞ በኮሚኒቲ ሃውስ ውስጥ የሚኖሩ እንዲሁም ደግሞ ተከራይተው የሚኖሩ ሰዎች ይህንን አክሰስ ማድረግ እንደሚችሉ። አሁን እንደምታውቀው ቤት ኦነር ካልሆንክ ባለቤት ካልሆንክ በስተቀር ይህንን ሶላር ማስገጠም አትችልም፣ አንለስ ባለቤቱ ካልፈቀደ በስተቀር። ስለዚህ ይህንን አንድ ፖሊሲ እንዲያወጡ እያንዳንዱ ሴቶች ይህንን ማዕከል ያደረገ ፖሊሲ እንዲያወጡ ማድረግ ነው። በዚህም የተነሳ ያንዳንዱ ቤተሰብ ሶላር ካገኘ በሚ ሚኒመም ሚኒመም አሁን ባለን ዳታ ከአንድ ሺህ ሶስት መቶ ዘጠና ዶላር ያላነሰ ሴቭ ያደርጋል ማለት ነው በአመት ከኤነርጂ ቢሉ ማለት ነው። ያ ማለት አሁን እንደምናየው ትልቅ የኮስት ኦፍ ሊቪንግ የምንለው የኑሮ ውድነት ኢትዮጵያም ውስጥ እዚህም እንደምናውቀው አውስትራሊያ ውስጥ በጣም የብዙዎቹ የትኛውን ቦታ ላይ ስንሄድ የምንሰማቸው ነገር ሰዎች በጣም እየታገሉ ነው ያሉት ኤቭሪዳይ ያለው ነገሮች በጣም ኤክስፔንሲቭ እየሆኑ ስለመጡ ስለዚህ አንደኛው ደግሞ የፓወር ቢሉ ትልቅ መሆን ነው። አይነው የተለያዩ ስቴቶች ለመደጎ ሞክረዋል ያ ግን አንድ ጊዜ ነው ለተወሰነ ፖሊሲ ለአንድ ለአንዴ ብቻ ይሄ ኮስት ኦፍ ሊቪንግ ለአንድ ጊዜ ብቻ የሚሆን ነው። ይሄኛው ግን የሚጠይቀ ያለው ለምድ ለሁሉም ቤተሰብ ወይም ማህበረሰብ የኢነርጂ ብሉ ወይም ደግሞ የኤሌክትሪክና የጋዝ ቢሉን ፎርኤቨር ሪዳክት ወይም ደግሞ መቀነስ የሚያስችለውን ፖሊሲ ጥያቄ ነው። ሌላኛው ግን ትልቁ የጠየቅን ያለ ነው የወር ትሬኒንግ ላይ ነው። አብዛኛውም ወጣቶችም ሴቶችም ሊሆን ይችላሉ መልቲካልቸራል ኮሚኒቲውም ሌሎችንም ለዚህ የሚደረገውን ኢንቨስትመንት ግዝ የሚችል ይሄ ኢንቨስትመንት አሁን ለምሳሌ ከሌላ ሀገር አምጥቶ ስኪል ማይግራንት አስመጥቶ መስራት ሳይሆን እዚህ ያሉ ወጣቶችንም ሆነ እዚህ ያሉትን ማህበረሰብ ክፍሎች ሪትሬን ማድረግ ወይም ደግሞ ማብቃት ነው። በቂ የሆኑ የኤሌክትሪሽን እንዲኖሩ ማድረግ፣ በቂ የሆኑ ሶላር የሚገጥሙ ባለሙያዎች እንዲኖሩ ማድረግ፣ በአጠቃላይ ደግሞ እዚህ እንዲመረቱ ማድረግ ነው። በዋናነት ይሄ ኢንቨስትመንት አገር ውስጥ ያሉ ዜጎችን በሙሉ እኩል ተጠቃሚ ማድረግ የሚችልበት የፖሊሲ አቅጣጫት ነው እና እንደምታውቀው ባለፈው ማርች ላይ የ የአውስትራሊያ የሌበር ገቨርንመንት አውስትራሊያ ፊቸር ሜድ የሚል ትልቅ አንዱ የፒላራችንም እሱ ስለነበር እሱ ላይ ፖሊሲ ያስቀምጠው ኢቨን ኢንቨስትመንት እዛ ዙሪያ ላይ አድርገዋል። አሁን ያልተደረጉ ሶስት ነገሮች ናቸው። አንደኛ እነዚህ ያንዳንዱ ቤቶች የመንግስትና የተከራይ በኪራይ ያሉ ቤቶች ሶላር አክሰስ እንዲያገኙ ማድረግ፣ ሌላኛው ደግሞ የወርክ ፎርሱን ላይ ኢንቨስትመንት እንዲኖር ነው። ብዙ ማህበረሰብ ክፍሎች ስፔሻሊ ወጣቶች ፍዩቸር ጆፕ የምንለው የወደፊቱ ስራ እንደምናውቀው ዓለምም እየሄደ ያለው አውስትራሊያም እየሄደች ያለች ወደዛ ስለሆነ ለዛ የሚመጥን የሰለጠነ የሰው ኃይል ያስፈልጋል። የሰለጠነ ሰው ኃይልን ለማግኘት ግን መንግስት አሁን ለረጅም ጊዜ የሚሆን ግን በአጭር ጊዜ የሚቀጥለው ማርች ባጀት ላይ እንዲያደርጉት ነው የእኛ እቅዳችን። እንደዚህ አይነት ስምምነቶች አሉ፣ ውይይቶች እያደረግን ነው። በጣም ፖዘቲቭ የሆነ ሪስፖንስ ነው ያገኘነው። ብዙዎቹን አናግረናል። በአስፈላጊነቱ ላይ ምንም አይነት ልዩነት የለም። ግን እንደምታውቀው የምርጫ ወቅት ነው። የሚቀጥለው የግንቦት አካባቢ ላይ ፌዴራል ኤሌክሽን ይደረጋል። የነዛ ጉዳዮች ናቸው እንጂ በአስፈላጊነቱ ላይ ችግር አላጋጠመንም። መልካም የሆነ ውጤት ነው ያገኘነው በነበረን ውይይት ማለት ነው። ያ ማለት ለምሳሌ በኢትዮጵያና እንደ ኤርትራውያን ማህበረሰብ ውስጥ በእኛ ማህበረሰብ አካባቢ ላሉት ይህንን የወደፊት ይሁንታ ሲያገኝ በፖሊሲ ግብር ላይ እንዲውል ከዛ አንድ ተጨማሪ ግንዛቤዎችን ለማግኘት ሁለተኛም ደግሞ ለወደፊት የሚመጡትን መልካም እድሎች ከወዲሁ የቱርፋቱ ተካፋይ እንዲሆኑ ከስር በስር ለመከታተል እንዲችሉ መረጃዎችን ከየት ማግኘት ይችላሉ? ራሳቸውንስ በምን መልኩ ማዘጋጀት ይችላሉ? ይላሉ። በአሁኑ ወቅትስ እድሎች አሉ? ቅድም እንዳነሱት ስልጠናን የመሰሉ ወይም ሌሎች አማራጭ እድሎች Eben tam turu tiyakia i think one now yu yita እንደ አውስትራሊያ ውስጥ እንዳለን ኢትዮጵያውያኖች እና ሌሎች ሀበሻ ማህበረሰብ በአጠቃላይ ኤርትራንም ጨምሮ ሌሎችን መልቲካልቸራል ኮሚኒቲስ ማለት ነው። እንዳልኩ አሁን በዚህ በአጭር ጊዜ ውስጥ አስራ ስምንት ሺህ ስራ ዕድሎች ጆብስ ናቸው ሬዲ የሚሆኑት። ይሄ አንዱ የአምስት ቢሊዮኑ አፕሩቭ ከተደረገ የሚመጣው ማለት ነው። በቀጣይነትም የሚሆኑ አሉ። እዚህ ውስጥ እያንዳንዱ ስቴት ላይ ያሉ ኢትዮጵያውያንም ሆነ አበሻው ኮሚኒቲ የኤርትራንም ጨምሮ ካልቸራል ኮሚኒቲ በአጠቃላይ ስፔሻሊ ሰከንድ ጄኔሬሽኑ ስራው የወደፊቱ ስራ ይሄ ነው። ይሄ እውቀት ካለን ልጆቻችንን ወደዛ ኢንካሬጅ ማድረግ እኛም አቅሙ ያለን እና ፍላጎቱ ያለን ሰዎች ደግሞ ለዚህ ትሬኒንግ ራሳችንን ማዘጋጀት አለብን። አሁን እኔ የምኖርበት ሴት ለምሳሌ አብዛኛውን እነዚህን ኮርሶች ነፃ ለማድረግ ፍላጎት አለኝ። በቴፕ ደረጃ አፕግሬድ ማድረግ፣ አሁን ሌላ ስራ እየሰራን ከነበረ ወደ እነዚህ መሄድ። ብዙ ድሎች የስራ እድል አለው። ደግሞ ዌል ፔ የሆነ የስራ እድል ነው የሚሆነው ማለት ነው። ስለዚህ ይሄ አንዱ ቀጥታ በስራ ደረጃ ያለ ቤነፊት ነው። ሌላኛው ግን አይ ቲንክ እያንዳንዱ ሆ መኖር የሆነ ተከራይቶ የሚኖርም ወይም ደግሞ በመንግስትና በኮሚኒቲ ሀውስ ውስጥ የሚኖሩ ሰዎች ማድረግ ያለባቸው በሚኖሩበት አካባቢ ላይ እያንዳንዳቸው አክቲቭ ኢንቮልቭ ማድረግ አለባቸው። ይሄ እንደ አይነት ትልቅ ሜጀር የሆኑ ፖሊሲዎችን መንግስት ደረጃ ለመውሰድ ማህበረሰቡ ካልተረዳው እንደምናውቀው አሁን ያለው መንግስትና የሚመጣው አንዳንድ ጊዜ ለህዝብ የሚጠቅሙ ነገሮችን ህዝብ አለመረዳቱ ይህንን ፖሊሲ ባክ የማድረግ ነገር አይታይም ና ተወካዮቻችሁን በየምትኖሩበት ያላችሁ የህዝብ ተወካዮቻችሁን የዚህ ተጠቃሚ መሆን እንደምትፈልጉ መንገር መቻል አለባችሁ። ከዛ ባሻገር ግን እንዳልኩት ይሄ ድርጅት ረኒው አውስትራሊያ ፎር ኦል በየከተሞቹ የሌለበት ቦታ የለም። በየትኛውም የአውስትራሊያ ክፍል ውስጥ አለ። ለምሳሌ የምትሰሩበት ስራ ቤት ውስጥ የዩኒየን አባል ከሆናችሁ በዛ ማግኘት ትችላላችሁ። በምትኖሩበት ለምሳሌ በሜልበርን ደረጃ መልቲካልቹራል ሊደርስ ፎረም የሚባል አለ። እሷም ኪ ፓርትነር ነው። ትሞሮ ሙቭመንት የሚባሉ አሉ። እንዲሁም ደግሞ በጅሎንግ አካባቢ ለምሳሌ የአላያንስ አለ እዛ አካባቢ እነዚህም በመቀላቀል እና በሚደረጉ ውይይቶች ውስጥ ድምጻችንን በማሰማት የምንፈልገውን ነገር በማድረግ ከዚህ ፖሊሲ ተቀጠቃሚ መሆን አለበት። ማንም ወደኋላ መቅራት የለበትም ባይነ ምክንያቱም እዚህ ሀገር በመኖራችን በሚኖረው ክራይሲስ ሁን ጎርፍ ሲመጣ ወይም ደግሞ ሳት ሲነሳ ሌሎች፣ ሙቀቱም ሲመጣ ሁላችንም እኩል ነው ተጠቂ የምንሆነው እና በዚህም ውስጥ ተጠቃሚ ለመሆን አክቲቭ ፓርቲስፔት ማድረግ አለብን በፖሊሲ ዲቨሎፕመንቱ እና በኢምፕሊሜንቴሽኑም ላይ። ሌላው ቢዝነስ ላላቸው ሰዎች በጣም ሪሊ መንገድ መፈልገው ኢትዮጵያውያንም ሆነ አበሻ ብዙ ጊዜ መልክታቸራሉ የሚያውቃትን ብቻ ነው መስራት የሚፈልገው። ይሄ በፊውቸር ለምሳሌ ወርክፎርስን አንድ ላይ አድርጎ የኢንስቶሌሽን ስራዎችን ለመስራት የሚያስችል ትንንሽ ካምፓኒዎች መፍጠር ይችላል። ያንንም ኢንካሬጅ ያደረጋል። ይሄ አንዱ ፖሊሲው ማለት ነው። መንግስት ሮል አውት ሳያደርግ ይሄንን የሚያስፈጽምባቸው ዝግጁ በሆኑ ጥቃቅን እንደምናገኝ የአውስትራሊያ ትልቁ ባክቦን ትንንሽ ቢዝነሶች ናቸው እና ቢዝነስ በማቋቋም ቢዝነስ ያላቸው ለምሳሌ ስራግል እያደረገ ያለ ቢዝነስ ካላቸው ይሄኛው የፊውቸር እድል መሆኑን አውቀው ራሳቸውን ለዚህ በማብቃት አላይመንት በመፍጠር ልጆች ለምሳሌ ያለንን ትሬንድ የሆኑ ሰዎቻችንን አንድ ላይ በማድረግ ወደፊት ለሚመጡ ሬኮርሳላይ ይወጣል። ይሄን ሲያስፈጽሙ መንግስት አምስት ቢሊዮን ዶላሩን ለምሳሌ አናውንስ ካደረገ የሚቀጥለው ማለት ከዛ ቀጥለው ያሉ አመታት ወደ ስራ የሚገባበት አመት ነው ማለት ነው። ስለዚህ ራሳቸውን ቢዝነሶችም ለዚህ ማብቃት መቻል አለባቸው። ይሄን ለማድረግ ግን እንደህ አይነት ውይይቶች ላይ አሁን ለምሳሌ እኔ የምኖርበት ከተማ ላይ ወይም እኔ የምኖርበት እዚህ ኩዊንስላንድ አካባቢ ላይ በሚቀጥለው ምርጫ አለብን። ሎካሊ ማለት ነው ሎካሊ ያለው መንግስት ይህንን መቀበል መቻል አለበት፣ ካለበለዚያ ማህበረሰቡ መጠቀም አይችልም። ስለዚህ ሎካል ባሉ ነገሮች ላይ ኢንቮልቭ ማድረግ አለበት። ይህ ምርጫን ማዕከል አድርገን ለምሳሌ እዚህ አካባቢ ላይ ውይይቶች እናደርጋለን። መንግስት አቅጣጫ እንዲይዝ እንፈልጋለን። ኤምፒዎቻችንም ይህንን የእኛን እንደ ማህበረሰብ እዚህ ያለን ማህበረሰብን ሪፕሬዘንት እንዲያደረጉና አክሽን እንዲወስዱ ስለምንፈልግ ኢንቮልቭ እናረጋለን። ኢንቮልቭ ማድረግ የሚጠቅመው ሁለት አይነት ነው። አንደኛ ምንድን ነው እየመጣ ያለው እዚህ ሀገር ላይ ያለው ለውጥ ምንድን ነው? የዛስ ለውጥ እኔን የሚጠቅመኝ እንደ ግለሰብም እንደ ማህበረሰብም እንደ ቤተሰብም ለእኔ ጥቅመኝ ምንድን ነው ብሎ ለማወቅና ያን ጥቅምም በጊዜ ለመጠቀም ይረዳናል ባለማወቃችን ሰው ሁሉ ከሄደ ከጨረሰ በኋላ ቢዝነሱ ስልግባ ቢባል ከባድ የሚሆንባቸው ነገሮች አሉና ቀድሚያ ዝግጅት ማድረግ እንችላለን። ትልቅ እድር ነው። አጭር ሰዓት ነው ያለንና ብዙ ማለት አልችልም ግን በዚህ ኢንትረስት ያላቸው ሰዎች ዳይሬክትሊ በአንተም በኩል ሊያገኙ ይችላሉ። ግን ደግሞ ቀጥታም ሄደው ሪኒው አውስትራሊያ ዶት ኦርግ ዶት ኤዩ የሚል ዌብሳይትም አለ። እንግዲህ ይህንን ኢንተርቪው ሼር ስታደርግ እሱ ላይ ማድረግ ይቻላል። ሰዎች በቀላሉ አክሰስ ማድረግ ይቻላል። ጀስት ፌስቡክ አለው፣ ዩቲዩብ ላይም፣ በዜናዎችም እንግዲህ ሰሞኑንም አግሬሲቭ እየተሰራበት ያለ ነገር ነው እና ኢንካሬጅ ማድረገው በያላችሁበት ከተማም ወይም ደግሞ ስቴት ወይም ካንትሪ ሳይድ የሚኖርም ሰውሳ ካለ በያለበት አክቲቭሊ ኤንጌጅ መሆን አለበት። የኤንጌጅመንት ጅ ይሰጣል ወይም ደግሞ እድል ይሰጣል ማለት እንደምናውቀው ኢንፎርሜሽን ያለው ሰው ነው አይደለ? ብዙ ጊዜ የተሻለ ቦታ ላይ በራሱ ማግኘት የሚችለው ስለዚህ ይህንን ኢንፎርሜሽን ነው እንግዲህ ለማህበረሰባችን ለማካፈል እዚህ የተገኘው እኔ ማለት ወይዘሮ ሰብለ ወርቅ የታደሰ ታደሰ በኩዊንስላንድ የሪኒው አውስትሬሊያ ፎር ኦል አስተባባሪ። ስለ ቃለ ምልልሱ እናመሰግናለን። ما حدا لا ما